ባለፈው ጥር ወር አንድ የአራተኛ ዓመት የሕግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ህይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ይኖር የነበረ ወጣት፣ በግጭቱ ህይወታቸውን ያጡት ሶስት ተማሪዎች አንዱ አደጋው ከደረሰበት ጊዜ ጀምሮ ይማረበት የነበረ ዩኒቨርሲቲ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማትና እንዲሁም የህብረተሰብ ክፍሎች የሟቾቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። አዲስ ዘጋቢያችንን አለን መስፍን አራጌ ይባላል። ከደሴ ተጨማሪ ልኮልናል። ስም አይቀበርም አጎ የአብዱና እነኛቦች ስንቶኛ ሳድጄ አገሩን ያገለግላለ ተምሮ ብለን ቤከብነ ወደረጃው ታደርሱ ሁሉ አራ ሕይወት ሸክሟ ላከበደችባቸው ወይዘሮ ጥሩዬ ሰይድና ለእድሜ ባለጸጋዊ ትዳር አጋራቸው አቶ ሰይድ እንድሬስ ሐዘን ከመርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለወግ ለማዕረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ከአሶሳ ዩኒቨርሲቲ የልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አረዷቸዋል። አብዱ ሰይድ፣ አቶ ሰይድና ወይዘሮ ጥሩዬ ሰላሳ ዓመታትን በተሻገረ የትዳር ህይወታቸው ካፈሯቸው አራት ልጆች ሦስተኛው ነው። የመጀመሪያ ልጃቸው የመከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ አመታት ተቆጥረዋል። ሁለቱ ልጆቻቸውም የዕለት ጉርስ ፍለጋ ለዕለት ሥራ አድረዋል። ድህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው ጥጥ ፈትለው ባጠራቀሟት ሽርፍራፊ ሳንቲም አይዞህ ይሉታል በትምህርቱ እንዲበረታ። እሱም የትምህርት ጊዜውን አጠናቆ ለረፍት ሲመጣ የሚቆጥበው ጉልበት የለውም። አብዱና ስም አይቀበርም ለርፈት ይመጣ ዋቀርቶ ጨሰው ው ዛማዲ ክስሎ ነው ክሳል

ሁሉንም የወደደው ልጅ ነው። አላህም በሚያቀኖ መዋጋ በተለይ ደግሞ ቤተሰቦችን በተሻለ ኑሮ እንዲኖሩ ረምት ሲመጣ ከሰላክስሎ የአረም ስራ፣ የእርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብሎ ብር ሰጥቶ የሚሄድ ልጅ ታላቋን ሶማሊያ እውንና አድርግ በሚል በሙሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ19 ሰባዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት የአበሻ ጀግኖች አንዱ ነበሩ። አቶ ሰይድ ከዋርዴር እስከ ካራ ማራ፣ ከጎዴ እስከ ቀብሪ ዳህር ወራሪውን ያርበደበደው ጉልበት ዛሬ የለም። ከስምንት ዓመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ፣ የዚች ደሀ አገር ተረካቢ ለጋ ወጣት ሕይወት ግን በአንድ ድንገተኛ ቅጽበት ከጉዞዋ ተገታች። በቅርቡ በአሶሳ ዩኒቨርሲቲ በተከሰተው ግጭት አብዱን ጨምሮ ሦስት ወጣቶች ለሞት ተዳረጉ።

ሁሉም ሀገር ደቡብም ሰሜንም ምስራቅም አልቀረ ረ ተውጭ የሄዱት ልጆቹ በቴሌቪዥን እያዩ እያለቀሱ ነው። እንኳን ኢትዮጵያ ላይ ያሉት፣ ውጭም የሄዱት አዘኑ ደርሷቸዋል። ራሮቱ እየተሰማኝ ነው። አንድ አልሞተበትም አስር ልጅ ስለሞተበት ነው። አጭሩንም ነግራቸው በሐዘን ለተሰበረው ልባቸው መጠገኛ በእንባ ለዛለ ሁለንትናቸው ማጽናኛ የደሴና የኮምቦልቻ ከተማ ነዋሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ እያለን ያዛውንቶቹ ተስፋ አይጨልምም የሚሉ ልበብርቶች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ገላው ትምህርቱ እጅግ በጣም ጎበዝ የሆነ በየቀኑ ከአስር ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ አይን ነው ማለት ነው። ይህን ልጅ ሲያጡ ቤተሰቦቹ እጅግ ተስፋ በቆረጠ ስሜት እጅግ ባዘነ ስሜት ውስጥ ነበሩና ይህ ነገር በዚህ መቀጠል የለበትም። አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ፣ ዘር ሳይለይ፣ ፆታ ሳይለይ እጅግ የረቀቀ ከዚህ ቀደም የነበር የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴውን ያቋቋመው። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይህን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች ወይም ደግሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ሕጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ፣ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያኖች ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117 ሺህ ብር ሰብስበናል። እንደዚሁም ጥምር ኮሚቴ ነው እና የኮምቦልሻው ኮሚቴ አለ። በኮምቦልሻው ደግሞ መቶ ሺህ ብር እና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል። ኮሚቴው እጅግ በከፋ ድህነት ውስጥ የሚኖሩት የአብዱ ወላጆች በቀሪ እድሜያቸው የእኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሐዘናቸውን ባያስቀር መቀነስ እንደሚቻል ያምናል። እንግዲህ በዋናነት ያሰብነው ነው ምንድን ነው የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም። ተጠግጠው ዘመድ ጋ ያሉት የእርሻ መሬትም የላቸውም። የሰው እጅ ጠብቀው የሚኖሩ ሰዎች ናቸው እና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስተርጅና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋልና ለእነሱ የሚሆን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃሉ ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይቅ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምር እኛን ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን፣ የካርታ ርክክብ እምባ ያፈዘዘውን አይናቸውን እየጠራረጉ በንስፍስፍ የወላጅ አንጀታቸው ጎንበስ ቀና እያሉ ሐዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ። አይ እኒህ ናግሻ እናንተ ናግሻለሁ እናንተ ናግሻለሁ ቦታው ጎኔ አዘን የከፈልላል የመጣችሁ ጊዜ በእናንተ አላህ ያቆያችሁ የሀገር ራስ አላህ ያርጋችሁ የሀገር አምላክ የመውለድ አምላክ የዜግነት አምላክ እርሱ ውለታችሁን አላክ ታላሃግኙት እንጂ የገደለው ባለሽ የሞተው ወንድምሽ ይላሉ። የአካባቢው ነዋሪዎች ሲተርቱ ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም። በእኛ ዘመን ኢትዮጵያ እንደዚህ ያለ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የእሱ መሰል ጓደኞቹ በዚህ መሰል ሕይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ የሀገርን ኢኮኖሚ በተለየ መልኩ የሚደጉሙ፣ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች፣ የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት፣ በዘር፣ በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሀሳብ ሰማ ብሎ ሀገር ወደ አልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰብአዊነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ሕዝብ ከዚህ መማር ያለበት የያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት፣ ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል። ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ክብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልብ ሆነ ያስፈልጋታል። የአካባቢው ሽማግሌ አቶ ሰይድ ኢማምም ይህንኑ ያረጋግጣሉ። የበደለኝንም እንትን ያለኝንም አውፍ እያልኩ ነው። ሲሞቱ ታይሞቱም ተቀሩ አስታራቂ ሽማግሌ ሞልቷል፣ ያስታርቅናል የቦሩ የመጀመሪያ ደረጃ ሆስፒታልም የአብዱ አባት የአይን ብርሃን በሕክምና የሚመለስ ከሆነ የአቅሙን ድጋፍ ለማድረግ ዝግጁነቱን በሥራ አስኪያጁ በአቶ ሲሳይ ተበጀ በኩል መልእክት አስተላልፏል። መስፍን አራጌ ለአሜሪካ ድምፅ ሬዲዮ ከደሴ